የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች በየቀኑ ከምሽቱ 3ት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እንግዶች ብለን ነው የምናስተዋውቃቸው ወይስ እንዴት ይሻላል? እንግዶች ይባሉ እነዚህ ሰዎች አይመስለኝም። አሉላ እነማንና ስለምን እንደሆነ አድማጮች ሳይገምቱ የሚቀሩ አይመስለኝም። ለሁሉም በትውውቁን ጀምር። ለማን ክፍለ አለው መስመር ላይ ነኝ። ወድቃ ፈራሁ አለሁ መስምር ላይ ነኝ። እኔም ፌገነት አሰግዳለሁ። ዘመን የጠገበ ሙያዊ አገልግሎትና ተቋም እንደምን ይታወሳል ቢሉ በሰዎቹና በስራዎቻቸው እንዲባል የአሜሪካ ድምፅ የረጅም ጊዜ አድማጮች በውል የሚያውቋቸው ጡረታ የወጡና እንዲሁም ወደ ሌላ ሙያ የዞሩ የቀድሞ ባልደረቦቻችሁ እንዴት ናቸው የትስ ነው ያሉት ላላችሁን ድምፃቸውን ለመስማት ከጓጓችኋቸው መሃል ሦስቱ ዛሬ አብረውን ያመሻሉ። በአሜሪካ ድምጽ የአማርኛ አገልግሎት አርባኛ ዓመት መታሰቢያ ዛሬ፣ ልዩ ዝግጅታችንም ይበልጡን የአድማጮቻችንና የነርሱ ነው። የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ ለረዥም ጊዜ በብዕር ስም የሚታወቁት አንድ ጸሐፊ ጋር ለሚያደርገው አጭር ቆይታ ቆየት ብሎ ብቅ ይላል። እሁድ መስከረም 22 2015 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ዕለቱ፣ አሁን የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። ጠብቁን። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሆራ አርሰዴ የእሬቻ በዓል ዛሬ በቢሾፍቱ ከተማ ተከብሮ ውሏል። በርካቶች የአዲስ አበባውን የእሬቻ በዓል ካከበሩ በኋላ ወደ ምስራቅ ሸዋ ቢሾፍቱ ያቀኑትን ጨምሮ እጅግ በርካቶች ተገኝተዋል። ከዋናው የፍጥነት መንገድ ወደ ከተማዋ የሚወስዱ አውራ ጎዳናዎች በጸጥታ ኃይሎች ለሕዝብ ተሽከርካሪዎች ዝግ መደረጋቸው እንዳንገላታቸው ከአዲስ አበባ በቀጥታ የመጡ አንዳንድ ተሳታፊዎች ተናግረዋል። የሆራ አርሰዲ ማክበሪያ ቦታ የመሰረተ ልማት እንዲሻሻልም አንዳንድ ተሳታፊዎች ጠይቀዋል። ገልሞ ዳዊት ተጨማሪ አለው። ሆራ አርሰዲ በትልቅነቱ የሚታወቅ የሬቻ በዓል ቦታ ነው። ዛሬ በምስራቅ ሸዋ ቢሾፍቱ ከተማ በዓሉ ሲከበር በርካቶች በስነ ስርአቱ ላይ ተሳትፈዋል። ጠዋት ላይ ሀደ ስንቄና አባ ገዳዎች ወደ ሆራ አርሰዲ አቅንተው ስነ ስርአቱን ልክ እንደ በፊቱ አካሂደዋል። ቁጥራቸው በርካታ የሚሆኑ ሰዎችም በተለይ የአዲስ አበባውን ሆራ ፍንፍኔን አጠናቀው ነው ወደ ቢሾፍቱ ያመሩት። ሰለሞንና ሌሎች ስድስት ጓደኞቹ በዚህ በዓል ላይ ካገኟቸው መካከል ናቸው። ዘንድሮ በዓል እንደ ባለፈው በዓላቱ ደስ የሚል የኢሬቻ በዓል ነበር ያሳለፍ ነው። ትናንትና የአዲስ የፊንፊኔ ሆረ ፊንፊኔ ላይ ሬቻ እንዳከበርን ወዲያውኑ ወደ ቢሾፍቱ ነበር መንገዳችንን ያደረግ ነው። እንግዲህ ወደ ቢሾፍቱ ከመጣን በኋላ ደግሞ እንግዲህ ያው ማታ እዚህ የተዝናናን እየጨፈርን ከሰዎች ጋር እየተዋወቅን ያለውን ነገር የሌሎች ወዳጆቻችንን ባህል ሼር እያደረግን ነው አብረን የቀየ ነው። እንግዲህ ያለው ነገር ጥሩ ነው። የበዓሉ ተሳታፊ ቁጥርና የቦታው መሰረትን ለማዘርጋታ አሁንም አለመጣጣሙ አስቸጋሪ ነው ሲል ሰለሞን ይናገራል። የባህሉን የሚያከብር የሚታደም ህብረተሰብ ክፍልም እየጨመረ ነው ያለው ያ ነገር ሲሆን ደግሞ የመንገድ መጨናነቅ፣ የሰው መብዛት በመጣ ቁጥር ትንሽ ክራውድድ እየሆነ ነው ያለው። ዛሬ ትንሽ ሲያሰለቸ ነው የነበረው የፍተሻ ጉዳይ ነው። ለምን ሆነ አንልም። ትንሽ እሱ ነው ክራውድ ሲያደርገን የነበረው እንጂ ሌላው ነገር ጥሩ ነው ባለው። ነገር ግን ያው እንደ ግሩፕ እኛ ደስተኞች ነ ትላንት በዓሉን በከተማዋ ለመታደም ወደ ቢሾፍቱ ሲገቡ የነበሩት ተሳታፊዎች ከዋናው የአዳማ አዲስ አበባ የፍጥነት መንገድ ጀምሮ እስከ ከተማዋ ድረስ በእግራቸው ሲሄዱ ነበር። ሀዊ ሙሳ ከጓደኞቿ ጋር ነበር ከሻሸመኔ የመጣቸው። ፍተሻው ቆንጆ ነው፣ ለእኛ ደህንነት ነው። ግን አሁን ስንመጣ አስራ አምስት ኪሎ ሜትር ላይ ነው መኪና አቁመን የመጣ ነው ማለት ነው። በእግራችን የመጣ ነው እና ደክሞን ነው እዚህ የደረስ ነው። ኩላሊቱ የሚያመው ሰው አለ። ሞር በዓሉ ደስ ብሎት የሚመጣ ሰው አለ እና ደክሞት ተሰላይቶ ይቀራል። አሁን በዚህ ካየ ለሚቀጥለው ዓመት ለመምጣት ይቀራል። የበዓሉ ተሳታፊዎች በተለይ ሮቻ የሰላምና የመተሳሰብ በዓል ነው ካሉ በኋላ ይህ እሴት መቆየቱ በሁሉም ዘርፍ መከወን እንዳለበትም አስገንዝበዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን ቢሾፍቱ ከተማ። አዲሱ የቡርኪና ፋሶ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ ከቡርኪና ፋሶ ኃይሎችና የተወገደውን ወታደራዊ ጁንታ ሊደግፉ ይችላሉ ከሚለዋቸው ኃይሎች ጋር ግጭት መፍጠር እንደማይፈልጉ ለአሜሪካ ድምፅ ትናንት ቅዳሜ በሰጡት ቃለ ምልልስ ተናገሩ። የገባንበት ትግል ለስልጣን አይደለም ያሉት ትራኦሬ የምንመራው ትግል ለቡርኪና ፋሶ ነው፣ ሕዝባችንን መከላከል እንፈልጋለን ብለዋል። ወታደራዊ ኃይሎች ባለፈው አርብ ወታደራዊ ጁንታ መሪ ናቸው ያሏቸውን የቀድሞ ወታደራዊ መሪ ፖል ሄንሪ ሳንድአጎ ዳምቢባን እያደገ የመጣውን እስላማዊ አክራሪነት አመጽን ማስቆም አልቻሉም በሚል ከስልጣን ማስወገዳቸውን አስታውቀዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ በቃል አቀባያቸው ስቴቫን ዱጀሪክ በኩል ትናንት በሰጡት መግለጫ ሁሉም ተሳታፊ ወገኖች ከአመፅና ጥቃት ድርጊቶች ተቆጥበው ችግሮቻቸውን በውይይት እንዲፈቱም አሳስበዋል። አዲሱ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ፕሬዝደንት የምንመርጥበት ብሔራዊ መድረክ እየተጠባበቅን ነው ብለዋል ለቪኦኤ በሰጡት ቃለ መጠይቅ። ኢንዶኔዥያ ውስጥ በሚገኝ አንድ የእግር ኳስ ስቴዲየም በደጋፊዎች መካከል ትናንት ቅዳሜ ምሽት በተቀሰቀሰ ረብሻ በተፈጠረው መተረማመስ 174 ሰዎች ሲገደሉ 180 ሰዎች ደግሞ መቁሰላቸው ተነገረ። አብዛኞቹ ሰዎች የሞቱት በተፈጠረው መረጋገጥ መሆኑን የምስራቅ ጃቫ ፖሊስ ኃላፊ ኒቾ ኦፊንታ ለጋዜጠኞች በሰጡት መግለጫ አስታውቀዋል። የኢንዶኔዥያ ፕሪሚየም ሊግ ጨዋታ ፐርሴቢያ የተባለው ቡድን አሬማን ሶስት ለሁለት በማሸነፉ ያልተደሰቱ የአሬማ ደጋፊዎች ወደ ሜዳው ዘልቀው በመግባት የቡድኑን ተጫዋቾች ማሳደዳቸውንም ኃላፊው ተናግረዋል። በፖሊሶችና በደጋፊዎች መካከል የተፈጠረውን ግብግብ የተመለከቱ ደጋፊዎች ከስቴዲየሙ ፈጥነው ለማምለጥ በየመውጫቸው ትርምስምስና መጨናነቅ በመፈጠሩ በመቶዎች የሚቆጠሩ ሰዎች ተረጋግጠው መሞታቸውን የፖሊስ ኃላፊው አስረድተዋል። የኢንዶኔዥያ ፕሬዝደንት ጃኮ ዊዶዶ በቴሌቪዥን በሰጡት መግለጫ በአደጋው ማዘናቸውን ገልጸው የጸጥታ ሁኔታዎች እስኪሻሻሉም ድረስ ለጊዜው ውድድሮች እንዳይካሄዱ ማዘዛቸውንም አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩክሬን የሩሲያው ፕሬዝደንት ባለፈው ሳምንት ወደ ራሳቸው ግዛት በኃይል ከቀላቀሏቸው ግዛቶች መካከል በምስራቃዊ ግዛት የምትገኘውን የሎጂስቲክ መናኸሪያ ሊማንን መቆጣጠሯን አስታወቀች። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ዛሬ እሁድ በቴሌግራም ማህበራዊ መድረክ ላይ ባስተላለፉት የቪዲዮ መልእክታቸው ሊማን ሙሉ ለሙሉ ነፃ ሆናለች ብለዋል። ሩሲያ ዛሬ እሁድ ስለ ጉዳዩ አስተያየት ባትሰጥም ትናንት ቅዳሜ በሰጠችው መግለጫ የዩክሬን ወታደሮች ከበባ ሊያደርሱ ይችላሉ በሚል ስጋት አካባቢውን ለቀው መውጣታቸውን ማስታወቋ ተዘግበዋል። የነዳጅ ዘይት አምራችና ላኪዎች አገራት ማህበር ኦፔክና ተባባሪዎቹ አገራት ከመስከረም 25 2015 ጀምሮ እለታዊ የነዳጅ ዘይት ምርታቸውን በቀን ከ1 ሚሊዮን በርሜል በላይ ለመቀነስ ማሰባቸውን ሮይተርስ ምንጮቹን ጠቅሶ ዛሬ እሁድ ዘግበዋል። የምርት ቅነሳው የታሰበው ለብዙ ዓመታት ከፍተኛ ጭማሪና ተለዋዋጭነት አሳይቶ የነበረው የነዳጅ ዋጋ ካለፈው መጋቢት ወዲህ እየቀነሰ መምጣቱን ካሳየበት በስተጀርባ መሆኑ ተመልክተዋል። ባለፈው ነሐሴ ገበያውን ለማስተካከል የምርት ቅናሽ እንደምታደርግ በተለምዶ በኦፔክ መሪነቷ የምትታወቀው ሳዑዲ አረቢያ ፍንጭ መስጠቷን ሮይተርስ ጠቅሷል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በድጋሚ ጤና ያስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ እሁድ መስከረም 22 2015 ዓ ም የአሜሪካ ድምፅ የአማርኛው አገልግሎት አርባኛው ዓመት መታሰቢያ የራዲዮ መጽሔት ልዩ ዝግጅት አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና አሉላ ከበደ ነን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ የምሽቷን ቀዳሚ ስልት እናስከትል። I need you, no to and it's never been I'm to and it's never Anca in ben سولتاه <applause> ባገባደደው ሳምንት መጀመሪያ ያረፈውን የእውቁን ድምፃዊ ማዲንጎ አፈወርቅን ዜማ ነበር የሰማ ነው። ማዲንጎን በዛሬው ምሽት ዝግጅታችን ስለ እርሱ በተባሉትና በተወዳጅ ስልቶቹ እናስታውሰዋለን። ወደ ደረሱን ኤሌክትሮኒክ ደብዳቤዎች ወይም ኢሜሎች እንለፍ። መልካም፣ ቆንጅት ከልጅነት እስከ ዕውቀት ሳደምጣችሁ ኖሬያለሁ ያለው ካሉን አድማጭ እንነሳ። ካሳሁን ይበልጣል ከአሌግዛንድሪያ ቨርጂኒያ ናቸው። እውነትም ካሳሁን በተደጋጋሚ በዝግጅቶቻችን ዙሪያ አስተያየታቸውን በመላክ የምናውቃቸው ቤተኛችን ናቸው። ጤና ይስጥልኝ አሉላና ቆንጂት፣ እንዴት ሰነበታችሁ? እንኳን ከዘመን ዘመን አሸጋገራችሁ። አጣማጁን ሲያጣ እምቧ ይላል በሬ ትዝታ በላቸው፣ ያስ፣ አዲሱ አበበ የት ውለው ነው ዛሬ እያል በባህላዊ ዜማ ስናንጎራጉርልህ ቆንጅትን የመሰለች ግሩም አጣማጭ አግኝተሃልና እንኳን ደስ አለ ማለት ይገባል። እግዜር ያክፍርልኛ ቶ ካሳሁን፣ ግሩም መሆን አለመሆኔን ለእርሶና ለሌሎች አድማጮች ተዋለው። ስለ ደግነቶ ግን እጅጉን አመሰግኖታለሁ። እርሶንም እንኳን አደረሰዎት እንኳን አደረሰው እንላለን። ቆንጅት እንዳልሽው ቤተኛችን ለብዙ ዓመታትም ወደኋላ ሄደው በሚያስታውሷቸው የጻፉልንና በሚቀጥለው በዝርዝር በሚታየው ታሪክ ውስጥ ይነበባል። ካሳሁን ይቀጥላሉ። የዚህ ወር ጥቂት ዝግጅቶች አምልጠውኝ አርባ ዓመት እንደሞላቸው የሰማሁት ባለፈው እሁድ ነበር። ምን እድሜያችንን እንዲህ መስቀላችሁ ነውር አይደለም። አርባ ዓመት እንደዋዛ በእውነት ወይ የጊዜ ነገር ያሰኛል። አርባ ዓመት ሙሉ ሳድምጣችሁ መኖሬን እንዴት አድርጌ ለመነው ሞኢኮ የምትባል ትንሽ የምሳ እቃ የምትመስል ራዲዮኔን ስጎረጉር እንደ ቀልድ በአየር ላይ ያገኘኋችሁ የዛሬ አርባ ዓመት መስከረም 1975 ዓ ም ነበር። የሰባተኛ ክፍል ተማሪ ነበርኩ ዕድሜ በግምት 14 ወይ 15 ቢሆን ነው እንግዲህ አንዳንድ መዝገብ የማያውቃቸውን አመቶች ሳንቆጥር ነው በማለት ይቀጥላሉ ካሳሁን እናቴ የተወለድከው የእሸቴ ደስታ ተስካር የዳስ ሥራ ዕለት ማታ ነበር እሸቴ ደስታ አባቷ ነው ካሳሁን ያስረዳሉ እናቴ የተወለድከው የእሸቴ ደስታ ተስካር የዳስ ሥራ ዕለት ነው ስላለች በትክክል መቼ እንደተወለድኩ አላውቅም። ብቻ የአሜሪካ ድምፅ የአማርኛው አገልግሎት ታናሽ መሆኑን አሳምሬ ያውቃለሁ። እሱ ሲወለድ እኔ አስኳላ ገብቼ ነበራ። የአማርኛ ክፍሉ የአሜሪካ ድምፅ ዋናው ጣቢያ የመጀመሪያውን አርባ ዓመት ካገባደደ በኋላ በሁለተኛው አርባ ዘመን የመጣ ድንቅ አገልግሎት ነበር። ካልተሳሳትኩ የአሜሪካ ድምፅ ተቋቁሞ አገልግሎት የጀመረው እንደ አውሮፓውያን አቆጣጠር በ1942 ዓ ም ነበረ። የአማርኛው አገልግሎት በኢትዮጵያ የጭንቅ ዘመን ተወልዶ ሕዝቧን ከምር ያገለገለ የቁርጥ ቀን ልጅ ሊባል ይችላል። መናገርም መስማትም ውግዝ በነበረበት ክፉ ዘመን እንድንሰማ የፈቀደልን የብስራት ድምፅ ነበር ቪኦኤ አማርኛ። ብዙ ተማሪዎች በጋራ ተከራይተን በምንኖርባት አንዲት የቀበሌ ቤት ሬዲዮኗን ዙሪያዋን እንደ ጫጩት ከበን በድምፁ መሃል አንዳንድ ጊዜ ሞገድ ሲገባ እየተራገምን በመሃል ወሬ የሚጀምር ተማሪ ሲኖር እየተሳደብን፣ አንዳንዴም እየተደባደብን እንደ ንስሐባት ጸሎት፣ ጸጥ እረጭ ብለን የምንሰማው ጣቢያ ነበር የአሜሪካ ድምፅ አማርኛ። አስታውሳለሁ። ዝግጅቱን በሥነ ሥርዓት ስለማድመጥና ስለመከታተል ያወጣናት ትንሽ አዋጅ ቢጤም ነበረችን። የአሜሪካ ድምፅን በእኛ ቤት መከታተል የሚሻ ማንኛውም ተማሪ ከሦስት ሰዓት በፊት ቀድሞ መገኘት ነበረበት። ከዚያ በኋላ እስከ ፕሮግራሙ ፍጻሜ ቤቱ ስለሚዘጋ ማንኳኳት ክልክል ነበር። ራት መብላት የሚፈልግ ተማሪ ካለ ቀድሞ በልቶ መመለስ አለበት። ዝግጅቱ ከተጀመረ በኋላ ቢመጣ መግባት በፍጹም አይፈቀድለትም ነበር። የጣቢያው መክፈቻ ሙዚቃ ከተጀመረ በኋላ መንጫጫት አይደለም ማውራት በጥብቅ የተከለከለ ነበር። አይቪኦኤ ትዝታ ብዙ ነው። ብቻ ኋላ ጣቢያውን ለመስማት የሚሰበሰበው ተማሪ እየበዛና በሚቀመጥባቸው ተማሪ ብዛት የሚሰበሩ ታጣፊ አልጋዎች ቁጥር እየበረከተ ሲመጣ ዝግጅቱ ተጀምሮ እስኪጨረስ ድረስ አልጋ ላይ እንዲቀመጥ የሚፈቅድለት ጓደኛ መኖሩን አስቀድሞ ካላረጋገጠ በቀር ወይም ቆሞ ለመስማት ዝግጁ ካልሆነ ማንኛውም ተማሪ ከምሽት 3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ መግባት ተከልክሎ ነበር። ወንበር አልነበረንማ። ወይ ቪኦኤ፣ ለአንተ ምን ያልሆነው ነገር አለ ብለው ካሳሁን ይቀጥላሉ። የኮበለሉ የደርግ ባለስልጣናትን የምንሰማው በአሜሪካ ድምፅ ነበር። በተለይ ኮሎኔል ጎሽ ወልዴን በትምህርት ሚኒስትርነታቸው በጣም እንወዳቸው ስለነበረ ደርግን ከተው አሜሪካ መግባታቸውን በቪኦኤ ስንሰማ በእጅጉ ደንግጠን ነበር። በቃለመጠይቁ የፖለቲካ ጅቦች ሊያሰሩኝ አልቻሉም ያሉትን አረሳውም። በነገራችን ላይ ጎሽ ወልዴ የአዲስ አበባ ዩኒቨርስቲ የሕግ ትምህርት ቤት ተማሪ በነበሩ ጊዜ በአሜሪካን አገር በተደረገ ውድድር አሸንፈው ለትምህርት ቤታቸው ዋንጫ አምጥተው ነበር የሚል ወሬ ሰምቻለሁ። ወደ ቁም ነገር የልመለስና የጌታሁን ታምራት ዛሬ ንጉሴ መንገሻ ዋሽንት ሲሰማ ዛሬ ደግሞ ማንኮ በልለ ይሆን ብለን ጆሮአችን ይቆም ነበር። ብቻ ስንቱ ተወቅቶ ያልቃል። በጥቅሉ ቪኦኤ አማርኛ የአርባ ዓመት ትዝታችን ነው። ወርቅ አፈራው፣ ከበደ ዕለት፣ ወርቅ ማትያስ፣ ይህ ይሱ ሂብ ዮሐንስ፣ ኃይል ኢየሱስ፣ አሸናፊ አብጅ ትዝታ በላቸው፣ ሚሚስባቱ፣ ሰለሞን ክፍሌ፣ አዲሱ አበበ፣ ቆንጅ ታየ፣ ሁላችሁንም አንረሳችሁም። ከዚያም እና ሉላ ከበደ ሌሎችም ወጣቶች ማነህ ባለሳምንት ሲባል አለን ባለሳምንት ብላችሁ ጽዋውን በመቀበል ጣቢያው ድምቀትና ውበቱ ሳይቀንስ ስላስቀጠላችሁት ምስጋና ይገባችኋል፣ በርቱ ብለዋል። ለሌላ አርባ ዓመት ስኬት ያብቃችሁ እላለሁ። ያኔ ባንኖርም በሳተላይት ወደ ሰማይ የምትልኩት ድምፅ መቼም እኛ ዘንድ ሳይደርስ ስለማይመለስ እንሰማችኋለንና ጠንክሩልን ያሉት ካሳሁን በግጥም ለዛ ነው ማስታወሻቸውን ይቋጩት። እዚህ ላቁም እንጂ ሀሳቤን ገትቼ፣ ይምንቷን ካወራው አያሌውን ትቼ፣ አይበቃውምና ብዙ ዓመት ቢተረክ ብዙ ዓመት ቢነገር የአርባ ዓመት ትዝታ የአርባ ዓመት ቁም ነገር። እግዚአብሔር ዕድሜና ጸጋውን አድሎ ለብዙ ስኬት እንዲያበቃችው እመኛለሁ። ካሳሁን ይበልጣል ከአሌግዛንድሪያ ቨርጂኒያ፣ አድማጭ ካሳሁን ይበልጣልን እጅጉን እናመሰግኖታለን። በነገር ላይ አሉላ ካሳሁን በአሁኑ ጊዜ በጡረታ ላይ ያሉትን ብቻ ሳይሆን በሞት የተለዩንን ባልደረቦቻችንን ዮሐንስ ኃይለኢየሱስንና አሸናፊ አበጀንም አንስተዋል። ውዶቹ የቀድሞ ባልደረቦቻችን በአሜሪካ ድምፅ የአማርኛው ክፍል አንጋፋ አባልነት ስማቸው ተጽፎ ይኖራል። አበበ ታፈረ የተባሉ አድማጫችን ከኒውዚላንድ በላኩልን ደብዳቤ ያሉትን ደግሞ እናስከትል ዛሬ ልዩ ዝግጅታችን ይበልጡን የአድማጮቻችን እና አድማጮች ድምጻቸውን ለመስማት የጓጉት የቀድሞ የአሜሪካ ድምፅ ባልደረቦች ነው ብለንም የለ የቀድሞ ባልደረቦቻችን የቤተሰብ ወግ ደግሞ ቆይቶ ይደራል ሰላም፣ አሉላና ቆንጅት የአሜሪካ ድምፅ ራዲዮ ጣቢያ የተመሰረተበትን አርባኛ ዓመት ለማክበር መቃረቡን በተመለከተ ያቀረባችሁ ዝግጅት ግሩም ነው። የሎንዶንን አዲስ ዘጋቢ ጋዜጠኛ ማስተዋልን ስታስተዋውቁን፣ እኔም የረጅም ጊዜ አድማጫችሁ በመሆኔ መሬት ይቅለለው እና የቀድሞውን የሎንዶን ዘጋቢ የነበረውን አለም መዝገበን እንዳስታውስ አደረጋችሁኝ። የተረጋገጠና ሚዛናዊ ዜና የምንጠብቀው ምንጊዜም ከአሜሪካ ድምፅ ነበር። ድምፀ ሸጋ የሆኑ ብዙ ጋዜጠኞች አንዳንዶች አሁን በሕይወት ያሉም የሌሉም ነበሩበት ይሉና እባካችሁ፣ አለፍ አለፍ እያላችሁ ፍቅሩ ኪዳኔን ከፈረንሳይ፣ አለም መዝገበ ከሎንዶን፣ የልማ ኃይለ ሚካኤል ከበርሊን፣ አጎስ ብርሃኑ ከቦን ምዕራብ ጀርመን፣ አሸናፊ አበጀ፣ ዮሐንስ ኃይለ ኢየሱስ፣ ይሁን ሰው መላከ የቀድሞ ጌታ ሁን ታምራት የአሁኑ ንጉሴ መንገሻና ሌሎችም ድምፆች ብታሰሙን ደስ ይለኛል ብለዋል። የኒውዚላንዱ አድማጫችን አበበ ታፈረ የአሜሪካ ድምፅ የቀድሞ ባልደረቦችን ቅድም እንዳልሽው በተለይም በቤተኛችን አቶ ካሳሁን እንደተገለጸው ብዙዎቹን ሲዘረዝሩ ዛሬ በህይወት የሌሉትንም ጭምር ጠቃቅሰዋል። የእነሱም ድምፅ ከያለበት እንዲሰማ ይመስለኛል ያሉትን ማቅረቡ ላይ በኋላ የምንገፋበት ይሆናል ልክ ነው አሉላ ይቀጥላሉ የኒውዚላንዱ አድማጫችን በተለይም ጌታሁን ታምራት በየሁለት ሳምንት ኢትዮጵያን በተመለከተ ከባለስልጣናት ጋር ያደርግ የነበረው ውይይት እንዴት ይረሳል አዲሱ አበበ ከሚሚ ስብሃቱ ጋር የሚያቀርበው ዝግጅትም ልዩ ነበር የኒውዚላንዱ አድማጫችን አቶ አበበ ታፈረ በትውስታ ባቡር ራቅ ወዳለ ጊዜ ይወስዱናል አቶ ፍቅሩ ኪዳኔ የስፖርት ዜና ሲዘግብ፣ ከፖለቲካና ታሪክ ጋር እያዋዛ ስለሚያቀርበው ልዩ ውበት ነበረው። ታዲያ እንደ አሁኑ ዘመን ኢንተርኔት ስላልነበር፣ አንዳንድ ጊዜ በስርጭት ጥራት መጓደል ወይም ስርጭቱ በሚታፈንበት ጊዜ ድምፁ አልሰማ ሲል በብስጭት ብድግ ቁጭል ነበር። እንግዲህ የአቅሜን ያህል ለማስታወስ የቻልኩትን ለማካፈል ሞከርኩ። ጽሁፌን ለማቅረብ ሚዛን ካልደፋ አታቅርቦት የዘወትር አድማጫችሁ ነኝ፣ ከኒውዚላንድ አመሰግናለሁ ብለዋል። የኒውዚላንዱን አድማጫችንን አቶ አበበ ታፈረን እናመሰግናለን። ታዲያ ሚዛን የማይደፋ የአድማጭ ትውስታ እንደሌለ ሁሉ ሌሎቻችሁም ትዝታችሁን እንድታካፍሉን እንደ ጥያቄዎቻችሁም የአቶ አበበ ታፈረን ጨምሮ በተከታታይ የቀድሞ ባልደረቦቻችንን እናቀርባለን። አሁን ትውስታቸውን ያደረሱንን አቶ ካሳሁን ይበልጣልንና አቶ አበበ ታፈረን የተቀራችሁትን አድማጮቻችንን ሙዚቃን ጋብዛችሁና ለተከታዩ ፕሮግራማችን እንመለሳለን። ጎዳናው፣ ጎዳናው፣ ጎዳናው፣ ጎዳናው መንገድ አንድም የሚተላ ያመጣል አንድም የሚወደድ I'm not going to be able to do it. I'm not going to be able palne tum hi wake up to that kare marte mann bhi mann na baal samor palne tum hi wake up to that kare ye

ቆንጂት፣ ወደሚቀጥለው ፕሮግራማችን ስንሻገር እንግዶች ብለን ነው የምናስተዋውቃቸው ወይስ እንዴት ይሻላል? እንግዶች ይባሉ እነዚህ ሰዎች አይመስለኝም። አሉላ እነሱ ምን እንደሚሉን እንጠይቃቸዋለን። መስከረም 1982 ዓ ም በአውሮፓውያን የዘመን አቆጣጠር የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት ሀ ብሎ ሲጀምር የአሜሪካ ድምፅን ሲከታተሉ የነበሩ ምናልባት በእድሜያቸው ከፍ ያሉት ያውቁት ይሆናል ሲጀምር ከነበሩት የተወሰኑትን መጥራት እንችላለን። አቶ ንጉሴ መንገሻ፣ አቶ ታምሮ ሀምፖ። ሁለቱም በብዕር ስም ነው የሚታወቁት። በተራቸው ስናገኛቸው ዝርዝር ውስጥ እንገባለን። አዳነች ፍስሐዬ፣ ትዝታ በላቸው፣ እያን ልንቀጥል ነው እንግዲህ። ሌሎች የቀሩ አሉ። አድማጮች በዚህ ሰዓት ምን እንዳመጣን ሳይረዱ እንደማይቀሩ ገምታለሁ። ትውውቅን ጀምር። ወርቅ አፈራው ከበደ፣ ሰለሞን ክፍሌና ፍሬገነት አሰግድ ተገኝተዋል በመስመሩ። ሰለሞን ክፍሌም አለው። መስመር ላይ ነኝ። ሌም ወርቅ አፈራኋለሁ። መስመር ላይ ነኝ። እኔም ፌገነት አሰግዳለሁ። ቆንጂት ለአድማጮች እነህን ድምፆች ሲሰሙ እንዳልኩት ቀደም ያለውን ጊዜ መስማት እድል እንደነ ለነበራቸው በእርግጥ ይሰሩ የነበረበት ጊዜ ይለያያል። ሰለሞን ከመጀመሪያዎቹ አካባቢ ቢሆንም ከአሜሪካ ድምፅ በጥረታ የተገለለው ቅርብ አመታት ስለሆነ የመጨረሻው በቅርብ የሚያስታውሱት ይመስለኛል። አየር ላይ እና ስቱዲዮ ያሉ እንዳይመስል ስጋት አለኝ። ከዚህ በኋላ የምናወራው ነገር ካሉላን እንኳን እኮ እንግዲህ አስራ አምስት አመት ሆነኝ። ቪኦኤን ከለቀኩ አስራ አምስት አመት። ወርቅ አፈራው ቀደም ይላል ብዙ። ምን ያህል ጊዜ የሆነ ወርቅ አፈራው? እኔ ደግሞ አስራ ሰባት አመት ሆነ እንግዲህ፣ በጡረታውም አስራ ሰባት አመት ከቪ ቪኦኤን ከለቀኩ አማርኛ አገልግሎት ውስጥ አስራ ሁለት አመት ነበር የሰራሁት ከዚያ በኋላ ወደ እንግሊዝኛ የዜና ክፍል እዛ ደግሞ ዘጠኝ አመት ሰራሁኝ። በጠቅላላው ሀያ አንድ አመት ሰርቼ ነው የተሰናበትኩት። እሺ፣ መልካም ቆንጂት። አርባኛውን አመት ማክበር የጀመርነው በያዝነው መስከረም ወር መጀመሪያ ነበር የአድማጮችን የረዥም ጊዜ አድማጮችን ድምፅ ከማሰማት በቀር ባለቤቶቹን ከሬዲዮ ጣቢያው ጋር ረጅም አመት የሰሩ አድማጮች፣ ለብዙ አመት ሲያደምጧቸው የነበሩ ዛሬ ግን የት አሉ እገሌ የት ነው የሚሉ ጥያቄዎችን ለሚያደርሱልን የመጀመሪያውን መልስ የሚሰጠው ፕሮግራማችን ቀደም ብዬ እንዳስተዋወቅኩት ወርቅ አፈራው ከበደን ሰለሞን ክፍሌንና ፍሬግነት አሰግድን ይዘው ቀርቧል። ልክ ነህ አሉላ። እንግዲህ ደብዳቤዎችም ኢሜይሎችም እየደረሱን ነው መጀመሪያ ሲጀመር ጀምሮ ከነበሩት መስራቾች አንስቶ አሁን እስካሉት እስከ ወጣቶቹ እንግዲህ አንተንም ይጨምራል አሉና ሁሉንም በስም የሚያውቁ በስራቸው በስራ የሚያውቁ በተከታታይ የሚያደምጡን አስተያየቶች እየሰጡ ነው አርባ አመት መሙላቱ ላይ ግን በጣም እየተገረሙ ነው አርባ አመት ሆነ ወይ አንድ አድማጭ እንደውም ትዝ ይልህ እንደሆነ አሉና አርባ አመት ሙሉ አደመጥኳችሁ ማለት ነው ያለንም አለ። እንግዲህ በዚህ በተዳከመች ሬዲዮ ወዲያ ወዲህ እያዘዋወርኩ ነበረ መጀመሪያ በልጅነት የማደምጣችሁ እስካሁን እከታተላችኋለሁ ያለና ሁሉንም፣ በህይወት የሌሉም አሉ የሚያሳዝነው ከመካከላችን፣ እና በጠቅላላ እያስታወሱ የሚጽፉልን አሉ። ወደፊትም እንደዚሁ እናገኛለን ብዬ ተስፋ አድርጋለሁ አሉላ። ትክክል ብለሻል ቆንጂት። ድምጻቸውን ለመስማት የጓጉ ይመስለኛል አድማጮች። ወርቅ አፈራው እንግዲህ ቀደም ብለህ ጀምረህ ቀደም ብለህም ጡረታ የወጣህ አንተ ነህ ከሶስታችሁ። እና እንዴት ነው ከራዲዮ መራቅ ምን ምን ይላል? ብዙ ዘመን የሰሩበትን ሙያ ብቻ ሳይሆን ከአድማጭ ጋር በየቀኑ የሚገናኙበትን የስራ ጠባይ መራቅ እኛ እንደሚመስለን እንደምንፈራው ከባድ ነው ወይስ ቶሎ የሚለመደው ነው? አገኘው መቼም በእውነት በዚህ አይነት እንትን የስራ አገልግሎት ስንገባ መጀመሪያ በምርጫችን ነው ከልጅነት ጀምሮ የነበረን ምኞት ነው ጋዜጠኛ መሆን። ያንን እድል ደግሞ ካገኘን በኋላ እንገባ። ደግሞ ከተሞክሮ ደግሞ የምንማረው ብዙ ነገር አለ። እኔ በበኩሌ ኢትዮጵያም ሆኜ ለጥቂት ጊዜ ተሞክሮ ነበረኝ። ብዙ ጊዜ ግን የጋዜጣ ጋዜጣ በጽሁፍ ነበረ የምሰራው በጋዜጠኝነት። ከዛ ደግሞ ምስራት ወንጌል ሬዲዮ ጣቢያ ለጥቂት ጊዜ ሰርቻለሁኝ። እዚህ ከመጣው በኋላ ትምህርቴን ጨርሼ እንደገና የአሜሪካ ድምፅ ሬዲዮ ሲቀላቀል ከመጀመሪያዎቹ ለመሆን እንትን ድል ነበረኝ። ነገር ግን በኢሚግሬሽን ምክንያት ምናምን እንድ እየተጓተተ ከዛ ከሁለት አመት በኋላ ነው የጀመርኩት። እኔ በሰማንያ አራት ማለት ነው። ግን ብዙ ነገር ነው መማር የቻልኩት። አንደኛ ነገር እዚህ አሜሪካን ሀገር ሆነን ስንኖር ኢትዮጵያውያን ራሱ በአማርኛ እርስ በርሳችን መነጋገሩ ራሱ ለእኔ አዲስ ነገር ነበር። ምክንያቱም እኔ የነበርኩበት አካባቢ ትምህርቴን በምከታተልበት ጊዜ ያው አብዛኛዎቹ አሜሪካኖች ናቸው። ከነሱ ጋራ ነበረ እየሰባበርን እንግሊዝኛችንን ከነሱ ጋራ ስናወራ ነበር የኖር ነው እና ያ ሲሆን ደግሞ አማርኛዬንም ደግሞ ረስቼ ነው ኦልሞስት ምን ልበልህ እየረሳሁኝ ነበረ እና አንዱ የነበረኝ ፍርሃት ምንድን ነው እሱ የአሜሪካ ድምፅ ሬዲዮ አማርኛው ክፍል ስቀላቀል አሁን አማርኛዬን እንዴት አድርጌ ነው እንትን የምለው? ምክንያቱም ሌሎቹን ሳያቸው እነ ንጉሴን እነ ታምሩን፣ ሌሎችም ደግሞ ነበሩ በአማርኛ በጣም የጠለቁ ነበሩ እና ያን ጊዜ በቃ ያስቀኙኝ ነበር እና ከነሱ ብዙ ነገር ተምሬያለሁ እና በኋላ በቃ አብሮ መስራቱ ያለን ጓደኝነት ወዳጅነት አንዳንድ ጊዜ በንትን በሀሳብን ባንስማማ እንኳን ጥሩ እንትን የኢትዮጵያዊ ፍቅር ነበረ። ያ ያ ራሱ በቃ ብዙ ያስታውሰኛል እና ደግሞ መቼም ጊዜ ልረሳው አልችልም። አሜሪካ ድምፅ ሬዲዮ የነበረኝ እንትን የስራ አገልግሎት እና የነበረኝ ተሞክሮ መቼም ጊዜ የምረሳው አይደለም። በጣም ብዙ ወዳጆች ያተረፍኩበት ቦታ ነው። በኋላ ደግሞ ሌሎች እነ አዲሱ፣ እነ ሰለሞን፣ እነ ቆንጂት፣ እነ ፍሬገነት ደግሞ ሲቀላቀሉን የባስ እነሱ ደግሞ በጣም ጥይቶች ናቸው ለማለት ይችላሉ። ምክንያቱም ያን ጊዜ በጣም በጣም እንትን ሆነው ነበር የመጡት ኢትዮጵያም ሲያገለግሉ ነበረ። በደርግ ጊዜ በነበረው እንትን አማርኛው ሁሉ የኢትዮጵያ የነበረው የአማርኛ ቋንቋው ራሱ በጣም እንትን ጠልቆ ነበር እና ሲመጡ በቃ ጽሁፋቸው፣ አነጋገራቸው እና በጣም በጣም የሚያስቀና ደረጃ ላይ ነበር የነበረ ከነሱም ደግሞ ብዙ ለመማር ችያለሁኝ እኔ ራሴ እና እግዚአብሔር ይመስገን እላለሁ ለዛ እድል። መልካም ቆንጂት። እዚህ ጋር ፍሬገነትን ስለ ራስሽ እና ሀሳብሽን ከመጠየቄ በፊት ወርቅአፈራሁ እኔና አንቺ አዲስ ሆነን በገባንበት ጊዜ ስለ ስራው ካስተማሩን ሰዎች መካከል አንዱ ነው፣ ኤዲተርም ነበርና ስራውን በደንብ ያሳወቀን ሰው ነው። ታስታውሻለሽ ፍሬገነት? ልክ ነሽ ቆንጂት፣ አልተሳሳትሽም። ወርቀ ፈራው ብዙ ብዙ ነገር ያስተማረን ነው። በኤዲተርነቱ፣ በትዕግስቱ፣ በሳቂታነቱ፣ በደግነቱ ፍጹም መቼም ከልባችን የማይጠፋ ሰው ነው። በተለይ እዚህ ላይ መጥቀስ የምፈልገው ነገር አለ። እንግዲህ እኛ ቆንጂት፣ ታስታውሻለሽ አዘ በፓርታይም የተቀጠር ነው ፐርማነንት ፓርት ታይም ሆነን ስንሰራ እኛን ነው ቋሚ ለማድረግ ትልቅ ችግር ነበር። ያቀጣጠራችንም ሁኔታ ያንድ ሰው ደሞዝ ለሁለት ተከፍሎ ነበረ። እና ያው ባጀት ቅነሳ ብዙ ፈተና ነበረ። በእኛ በነበርንበት ሰዓት ባጀት ቅነሳ፣ ኢህአዴግ አመራርም በመጣ ጊዜ ያው ከፍተኛ ጫና ስለነበረ በወቅቱ የቪኦኤ ላይ ይዘጋ የሚል ብዙ ጭቅጭቅ ስለነበረ በዛን ሰዓት እኛ ነበር የመጨረሻዎቹ ተቀጣሪዎች እና መቀነስም ከነበረብን እኛ ነበር የምንቀነሰው እና ወርቅ አፈራው በእውነቱ፣ በዛን ጊዜ በእንግሊዝኛ ክፍል ሄዶ የሄደበት ምክንያት አንድም እኛ ከስራ እንዳንወጣ ነው። እና ይህ ምን ጊዜም ቢሆን ባለውለታችን ነው። እና ይህንን ሳልጠቅስ አስብሆን ፍሬገነት እንዳለችው የማይረሳ ነገር ነው። በዚህ ላይ ደግሞ እኛ በመጣንበት ጊዜ አንተ አማርኛዬ ጥሩ አልነበረም ብለህ ነበረ። ነገር ግን እኛ በመጣን ጊዜ ግሩም የሆነ ጽሁፍ ነው። እንደ ፍሬገነት ምስክር ትሆኛለሽ። ግሩም ጽሁፍ፣ ግሩም ዝግጅት ነበረ የምታቀርበው። እንግዲህ በጣም አመሰግናለሁ። በእናንተ በእናንተ እንትን ነው እናንተን በማየት በመቅናት ብዙ ተምሬ አለሁኝ። በእውነት እኔ እውነቴን ነው። አንዳንድ ጊዜ ቁጭ ብዬ ሳስበው ያኔ የምታቀርቡት አማርኛ እንደ ኬስ ነው የሚያመጡት እያልኩኝ እንዲያታቅም እነሱ እኮ እዛው ቴሌቪዥን ውስጥ ይሰሩ ነበረ ምናምን ይሉኛል። ደግሞ እኛ የዛ እኔ ከልቤ ነው የምለው። ብዙ ትምህርት የተማርኩት በኋላ ራሱ ተኩራርቼ መጽሐፍ እንኳን ለመጽሐፍ የቻልኩት በአማርኛ የቻልኩት ከእናንተ ካገኘሁት ትምህርት ነው ማለት እችላለሁ። መልካም እንግዲህ የጋራ ጨዋታ ነው እና እየተቀባበላችሁ ገጠመኞቻችሁን የምታስታውሷቸዋን ልዩ ጊዜያት እንድትጫወቱ ነው የምንፈልገው። አሁን አድማጮች በኩል ደረጃ በጉጉት ሊሰሙት የሚፈልጉት አንድ ድምፅ፣ ቀደም ብለን አስተዋውቀናል። ሰለሞን ክፍሌ ከቆንጂትና ከፍሬቅ ከአዲሱም ጭምር ቀድመህን የተቀጠርከው እነ ወርቅ አፈራው ይቅደሙህ እንጂ ረጅም ዓመት አገልግለህ ግን በቅርብ ጊዜ ነው ከአሜሪካ ድምፅ በጡረታ የወጣውና የዛሬ አራት ዓመት ግድም ይመስለኛል። ሰለሞን ታርመኛለህ ከተሳሳኩ። እንግዲህ ሌሎች አብረው የሚታዩ ሁኔታዎችንም ሊኖሩ ይችላሉ። የአንተስ ከጡረታ በኋላ ሕይወት ምን ይመስላል? ጋዜጠኝነትን ይልቁንም ደግሞ የምትወደውን ሬዲዮ ትተህ ስትለይ ሕይወት ምን ሆኖ ጠበቀ? እንዴት ነው ያለበት ሁኔታ? ያለሁበት ሁኔታ በጣም በጣም ጥሩ ነው። አንደኛ በጡረታ መልክ አይደለም እያየሁት ያለው፣ በእረፍት መልክ ነው አሁን እያየሁት ያለው። እንደምታውቀው ሬዲዮ ጣቢያ ስብሰራ ብዙ ተግተ ነው። በጠዋት ነው የምትነሳው፣ አምሽተ ነው የምትተኛው። አሁን እንደፈለግ ነው፣ በፈለግከው ሰዓት ትነሳለህ፣ በፈለግከው ሰዓት የፈለግክበት ቦታ ትሄዳለህ። ጥሩ ሁኔታ ላይ እኔ ለማለት ነው። ለማንኛውም ከሬዲዮ መራቅስ ምን አይነት ስሜት አሳድረብ ናፈቀ ወይ? በአሁኑ ጊዜ በእውነት የሬዲዮ ባጠቃላይ ለጋዜጠኞች በተለይ ለቢሮ የጋዜጠኞች ጥሩ ጊዜ ላይ ናችሁ ብዬ አላምንም። በጣም አስቸጋሪ ወቅት ላይ እንደምትገኙ እረዳለሁ። በዚህም በጣም አብራችሁ ማዝ መናገር እፈልጋለሁ። ቪኦኤ እንደምታውቀው ትላንትም፣ ዛሬም ወደፊትም የመንግስት የአሜሪካ መንግስት በምክር ቤቱ የሚደገፍ የራዲዮ ጣቢያ ነው። በተለለየ ጊዜው የሚለዋወጡ ፕሬዚደንቶች በዋና የቪኦኤ ዳይሬክተርነት የሚያስቀምጡት የራሳቸውን ሰዎች ነው። በዶናልድ ትራምፕ አስተዳደር ወቅት የሆነውን ብዙ ሰው ያውቃል። ሰውየው ግብፅ ለምን ትቸገራለች ሕዳሴውን ግድብ ለምን በቦምብ አይመቱም ያሉበት ጊዜ አለ። ሌላ ጊዜ የትራምፕን ፖሊሲ የሚቃወሙ የጊዜ ጋዜጠኞች መባረራቸውን ወይም በዚህ ሁኔታ እንሰራ የሚያሉ ብለው የሄዱበትን ሁኔታ ማስታወስ ተገቢ ነው። ጀረም ነው ሰለሞን ገፋ አድርጎ ስለ ጋዜጠኝነት፣ ይልቁንም ደግሞ ስለ ዛሬ ይዞታው ገባ ብሎ እያየ ነው የየግል ተሞክሯችሁን ጋዜጠኝነትን በእናንተ ዘመን ከዚያም በኋላ በነበሩት ጊዜያት እና ዛሬ ደግሞ በዓለም ዙሪያም ጋዜጠኝነት የሚመስልበት የማህበራዊ ሚዲያ የሚባለው ሰዎች የፈጠረውን ወይም ያሳድረውን ተጽዕኖ በጎም አሉታዊውንም በየበኩላችሁ ወደምናይበት ክፍል ሰለሞን ስለትታድርገ አስገብቶናል። አንዳችሁ ልትወስዱ ትችላላችሁ። ፍሬገነት፣ እኔም የሰለሞንን አሁን ያለውን እጋራለሁ። ከባድ ነው፣ እኔ እንኳን ቀደም ብዬ ነው ጥዬ ወጣሁት እና ከባድ ነው እንዳለው የፖሊሲውን ማቅጣጫ ወዴት ይሁን ወዴት ያው የሚታወቅ ነው። ሌላው እንግዲህ ደግሞ ለእኛም ለጋዜጠኛ ደግሞ ከባድ የሚሆነው የሰውም አለመረዳት ነው። እሱም ነው እና ያም ሆነ አሁን የተለየ ሁኔታ ላይ ነው ያላችሁት። አሁን ደግሞ በተለይ በተለይ ደግሞ እንግዲህ ያው ቪኦኤ መርህ የነበረው እንግዲህ፣ በዛን ጊዜ እኔ በነበርኩበት ጊዜ ሁለት እስከ ሁለት ሶርስ ሳናገኝ ዜና እንደማይተላለፍ ነው አንድ ነገር ስንሰራ ያንን ነገር ባላንስ ማድረግ እንዳለብን ነው። አሁን ግን እንግዲህ ያ ነገር እስከምን ድረስ ነው አላቅም። አሁን ጋዜጠኝነት እንግዲህ ሁሉም የሚሰራው ስራ ሆኗል። ልቅ ነው። እንኳን እንግዲህ ናዋና ዋና ሜጀር የተባሉ የኒውስ አውታሮች የፈለጋቸውን ነው የሚዘግቡት። በተለያዩ የዓለም ሁኔታዎች በምናይበት ጊዜ አሁንና ይሄ ከባድና ፈታኝ የሆነበት ሁኔታ ነው። አንዱ ወደ ግራ ይዘማል፣ አንዱ ወደ ቀኝ ይዘማል። እና ወደ መሀል ሆኖ ባላንስ አድርጎ የሚደረግ ዜና የጠፋበት ሁኔታ ላይ ነው ያለ ነው፣ በዋና ዋናዎቹ የዜና አውታሮች። በሌላውማ እንግዲህ ሁሉ ሰው ተነስቶ የራሱን ሚዲያ ከፍቶ የፈለገውን ነገር አምጥቶ የሚያወራበት ጊዜ ነው። እና እኔ እንግዲህ በቪኦኤ በመስራቴ የምጠቀምበት ነገር ወይ ጠቅሞኛል ብዬ የምለው ያንን ነገር ፊልተር ለማድረግ በትንሹ እንኳን እንደ ይሄ ነገር እውነት ሊሆን ይችላል ብዬ የራሴ ግንዛቤ የምወስድበትን ያንን እንኳን ማስጨበጫ ልምድ ሰጥቶኛል ብዬ አምናለሁኝ። ቪኦኤ አድማጮች ከቀድሞ የአሜሪካ ድምፅ ባልደረቦቻችን ጋር የጀመርነው ወግ አልተቋጨም። ወርቅ አፈራው ሰሎሞንና ፍሬገነት አብረውን ያመሻሉ፣ ለቀሪው ወጋቸውም ቆየት ብለው ይመለሳሉ። ግሩም ዜማዎቹን አደመጥን። ባሳለፍነው ሳምንት መጀመሪያ ድንገት ከዚህ ዓለም በሞት የተለየው ድምፃዊው ማዲንጎ አፈወርቅ ዜና እረፍቱ ብዙዎችን ክፉኛ ማስደንገጡና እንደምን ያለ የበረታ ሐዘን እንዳሳደረ ተመልክተናል። የሽኝትና የቀብር ሥነሥርዓቱም ይህንኑ ያሳየ ነበር። ቆንጅት እንግዲህ በርቀትም ቢሆን እንደተመለከት ነው። እኛውም በፕሮግራማችን በዘገባ እንዳቀረብ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው በአንደኛው ሥነሥርዓት ላይ ተገኝቶ ተከታትሎ ያቀረበውንም ተመልክተናል። በጣም ለየት ያለ ነበር። ብዙዎችም ሀሳባቸውን ሲሰጡ ተመልክቻለሁ። አስደንጋጭነቱን ቅድም እንዳልሽው ድንገተኛነቱ ብቻ ሳይሆን በወጣትነት ወይም ገና በጎልማሳነት እድሜ ያለ እንደመሆኑ ስራዎቹም እየተወደዱ ያሉበት ጊዜ በመሆኑ እንግዲህ በገናና እድሜ ላይ የሚከሰት ድንገተኛ አልፈት ብዙዎችን ያስደነግጣል። ያንኑ ያህልም ሐዘናቸውን ለመግለጽ በተለያየ መንገድ የተሳተፉትን አይተናል። ያንን እንደው በወፍ በረር ብንመለከተው በትክክል በጣም በከፍተኛ ሐዘን እና በትልቅ ክብር ነው የተሸኘው። ማዲንጎ አፈወርቅ እንዳልከውም ደግሞ በሙያው በገነነበት ብዙ ከዚህም የበለጠ በሚጠበቅበት ሰዓት ላይ ነው በድንገት ያረፈው። እጅግ አስደንጋጭ ህልፈት ነው። የቀብሩ ስነስርዓት እንዳየነው ነው በትልቅ ክብር ነው የተሸኘው። አሉላ፣ እንደው የነበረውን ሁኔታ በዘገባ ከሸፈነውም ውጭ እንደሰማነው የተለያዩ ስነስርዓቶች በተለያየ ቦታ ነበሩ። በአዲስ አበባ ብቻ ሌላ ቀርቶ እዚህ ዩናይት ስቴትስም፣ እኛ የምንኖርበት ክፍለ ግዛት ሳይቀር የሙያ አጋሮቹ ያቀረቧቸው ስነስርዓቶች ነበሩ። ሌሎች ቦታዎችም እንደነበሩ ሰምቻለሁ። የአዲስ አበባውን ግን ከአንድ በላይ ነበርና ስነስርዓቱ በዘገባ መሸፈን ያልቻል ነውን በቦታው ዘጋቢዎቻችን ያልተገኙበትን ጨምሮ እንደ በወፍ በረር ምን ይመስል እንደነበር ብንመለከት ጥሩ ሀሳብ ነው አሉላ በስፍራው የነበረውን ስነ ስርዓት በተለይ የሽኝቱን ስነ ስርዓት የተከታተለው የአዲስ አበባው ዘጋቢያችን እስክንድር ፍሬው በስልኩ መስመር ተገኝቷል። ሰላም እስክንድር፣ እንደምናመሸ እንደምናመሻችሁ፣ አሉላና ቆንጅት። ከሰሞኑም እንደተዘገበው አንተም ሽኝቱን ተከታትለ በዘገብከው ዘገባ እንደተመለከት ነው በሌሎች የተለያዩ ማህበራዊ መገናኛዎችም ሆነ መገናኛ ብዙኃን ሲዘገብ እንደሰነበተው የማዲንጎ ማረፍ ያስደንጋጭነቱን ያህል በርቀት ለሚያዩ ድንገተኛነት የታየበት ይመስላል። ከዚያ አንጻር የሚሆን ማዲንጎ በህዝብ ዘንድ ከነበረው ተቀባይነት ጋር በተያያዘ ዜና ረፍቱ ብዙዎችን በእጅጉ ያስደነገጠና በብርቱ ያሳዘነ እንደሆነ ተመልክተናል። በተካሄዱት ስነስርዓቶችም ላይ ብዙዎች መገኘታቸው የተገለጸበት ነበርና እስኪ አንዳንዱን አካፍለን ምን ይመስል ነበር የሽኝት ስነ ስርዓቱን አሉላ? እንግዲህ ያው አንተም እንዳልከው የማዲንጎ አፈወርቅ ድንገተኛ ሕልፈት በርካቶችን ያሳዘነ ነበረ። እዚህ አዲስ አበባ ውስጥ የከተማውን ድባብ እየቀየረና በርካታ የሙዚቃ አፍቃሪያንንም የያዘን ድባብ ውስጥ እየከተተ ነበር ማለት ይቻላል አሉላ። የሙዚቃ አፍቃሪያንን ብቻ ማለትም አይቻልም። በዛው እሱ ማረፉ በተነገረበት ቀንም በቀብር ስነስርአቱ ጊዜም ያናገርኳቸው ሰዎች፣ በተለያዩ የስራ አጋጣሚዎች ያገኘኋቸው ሰዎች ከወጣት እስከ አዋቂ በተለያየ ደረጃ ያሉ ሰዎች ሳይቀሩ ታዘናቸውን ሲገልጹ ጉዳዩን ሲወያዩበት ተመልክቻለሁ። አሉላ እንዳልከው እየሽኝልና የቀብር ስነስርአቱ በተለያዩ ፈርጆች የተከፈለ ነበረ። በመጀመሪያ በመኖሪያ ቤቱ የተካሄደ የሽኝት ስነስርአት ነበረ። ከመኖሪያ ቤቱ ደግሞ እንደዚሁ በመነሳት የአስክሬን ሽኝት ስነስርአቱ አዲስ አበባ በሚገኘው የወዳጅነት ወይም ፍሬንድሽፕ አደባባይ ተብሎ በሚጠራው ስፍራ ተካሂደዋል። እኔ የተገኘሁትና በተለይም የተከታተልኩት በዚህ ስፍራ የተካሄደውን የሽኝት ስነ ስርአት ነው። በዛ የነበረው ስነ ስርአት አሉና በተለይም የሰው ብዛቱ ብቻ ሳይሆንም በዚያ ይታይ የነበረው ስሜት ማዲንጎ አፈወርቅ እና ስራዎቹ ምን ያህል በሰው ልብ ውስጥ እንዳሉ የሚያመለክት ነበር። አንደኛ የሰራቸው ስራዎች፣ ሌላው ደግሞ ምናልባትም ማዲንጎ አፈወርቅ አሁን ላለው ትውልድ ቅርብ መሆኑን በድሜም ጭምር ማለት ነው ሊሆን ይችላል። የተለየ ስሜት ነበር የነበረው። አንተም እንደምታውቀው እንግዲህ በአስራ ዘጠኝ ዘጠናዎቹ መጀመሪያ ገና በአፍላ አድሜው ባሳተመው ስያሜ ያጣ ሁላት የተሰኘ አልበም ነው ከአድማጮች የተዋወቀው። ከዛ ቀደም ብሎ ከተለያዩ አርቲስቶች ጋር ያሳተማቸው የሰራቸው ስራዎች አሉ። ነገር ግን ራሱን ችሎ አልበም ያሳተመውና ና ከአድማጮች ከተመልካቾች ጋር የተዋወቀው ስያሜ ያጣሁላት በሚል ገና በአፍላነት ባሳተመው አልበሙ ነው። እና የዚህኛው ትውልድ አካል መሆኑም ሊሆን ይችላል የበርካቶችን ስሜት የነካ ነበር የእሱ ከዚህ ዓለም በሞት መለየት። እንዳልኩ በወዳጅነት አደባባይ በተካሄደው የሽኝት ስነ ስርዓት ላይም ያነጋገርኳቸው ሰዎችም አንዳንዶቹ እንዲያውም ቀብር ላይ ለመገኘት ከተለያዩ የኢትዮጵያ ክልሎች ድረስ የመጡ ሰዎችም ጭምር ነበሩ፣ ከአዲስ አበባ ውጭ ማለት ነው። ያን ያህል ነበር ማለት ይቻላል። መልካም እስክንድር፣ ቀደም ብለህ የተለያዩ ስነ ስርዓቶች በተለያዩ ስፍራዎች መካሄዳቸውን በተለይም ደግሞ አንተ በተገኘህበት የወዳጅነት አደባባይ የነበረውን ገጽታ ጠቆም አድርገሃል። እስኪ እዚያውን ቆይና ስለ ሙዚቃ ሙያዊ ክህሎቱና ልዩ ተሰጥኦ በባለሙያዎች ተነግሯል። በርከት ያሉ ተናጋሪዎችም ነበሩ። እስኪ ደግሞ ይህን በተመለከተ የነበረውን በአጭሩ አስጨብጣል። እንግዲህ ጠቅለል ሲደረግ ማዲንጎ በአጭር ጊዜ ውስጥ በርካታ ስራዎችን ሰርቶ ያለፈ የጥበብ ባለሙያ ነው በሚል ማጠቃለል ይቻላል። በዛ በወዳጅነት አደባባይ በነበረው የሽኝት ስነስርዓት ላይ የተንጸባረቁ ሀሳቦች ለምሳሌ የሙዚቃ ባለሙያዎቹ ማዲንጎን በተመለከተ ካቀረቧቸው ገለጻዎች መካከል ማዲንጎ ገና በአስራ ዘጠኝ ዘጠናዎቹ መጀመሪያ ወደ እውቅና ማማ መምጣቱን ስያሜ ያጣሁላት በሚል አልበም ከህዝብ ጋር በተለይ መተዋወቁን ከዛ በኋላ ደግሞ እንደዚሁ እንግዲህ ለአድናቂዎቹ ጆሮ ያደረሳቸው አይደረግም የሚል አልበም በመቀጠል ያወጣው ማለት ነው። ከዚያ በኋላም ሰወድላት የሚለው አልበሙ በተለይ አልበሙ በጣም የተወደደ እና ማዲንጎ የተለየ የድምፅ ተሰጥኦውን እና ብቃቱን ያሳየበት እንደሆነ ይታወቃል፣ አሉላ የተለያዩ ቅኝቶችን መጫወት እንደሚችል ጭምር ያስመሰከረበት ነው። ሰወድላት የተሰኘ አልበሙ ለልጁም የመረጠላት ሙዚቃ የትኛውን ትመርጥላት አለህ በሚል ተጠይቆ እንግዲህ በዛ መድረክ ላይ የተነገረ ነው፣ እየነገርኩ ያለሁት አሉላ የአስራ ሰባት አመት ሴት ልጅ አለችው ዲቦራ ማዲንጎ ትባላለች ለሷ አይፎን ትመርጥላታለች ሲባል ሰወድላት የተሰኘውን ሙዚቃውን ነው ይሄ በህዝብ ዘንድ እጅግ ተወዳጅ የሆነ ሙዚቃ እንደሆነ ይታወቃል እና እንግዲህ በአጠቃላይ ባለሙያዎቹ የገለጹት ማዲንጎን በአጭር ጊዜ ውስጥ በርካታ ስራዎችን የሰራ እና ሁሉንም አይነት የሙዚቃ ቅላጤዎች መጫወት የሚችል ሰርጸ ፍሬ ስብሐት ከተናገረው ላይ ነው ሰር ሌሎችም ተናጋሪዎች ነበሩ አንዳንድ ድምፃውያን በቀላሉ ከህዝብ ጆሮ የሚገባው ቀለል ያለውን ሊመርጡ ይችሉ ይሆናል። ማዲንጎ ግን ከበድ ላሉት ነው የሚሄደው ብሏል። ብቃትን ለሚፈታተኑ ነገሮች ጭምር ነው የሚሄደው፣ እነዛንም በብቃት ይጫወታል ብሏል። እና በዚህ መንገድ ነው እንግዲህ የማዲንጎ ስራዎች የተዳሰሱት። አሉላ፣ መልካም እንግዲህ ሂደቶችን በደምሳሳው ሀሳብ ለማየት ሞክረናል። ሽኝትና ቀብር ስነ ስርአቱ በተለያየ ደረጃ መካሄዱን እንደገለጽከው፣ በቀብር ስነ ስርአቱ ውስጥ እዛ ያለውን ድባብ ደግሞ እንዲሁ በአጭሩ ብትገልጸው። እንግዲህ በወዳጅነት አደባባይ ከነበረው ልነሳና ቀጥሎ እንግዲህ የቀብር ስነስርዓት የተከናወነው በመንበረ ጸባወት ቅድስት ስላሴ ካቴድራል ነው። እኔ በተለይ የተከታተልኩት በወዳጅነት አደባባይ የተካሄደውን የሽኝት ስነስርዓት ነው እና በዚያ ስነስርዓት ላይ ከፍተኛ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ታዋቂ አርቲስቶች፣ እንደዚሁም በሺዎች የሚቆጠሩ አድናቂዎቹ ተገኝተው ነበረ። በዛ ስነስርዓት ላይ የአበባ ጉንጉኖች ተቀምጠዋል። የሀገሪቱን ጠቅላይ ሚኒስትር አብይ አህመድን ጨምሮ ማለት ነው። እሳቸው በተወካያቸው በኩል የአበባ ጉንጉን አስቀምጠዋል። እንደዚሁም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገርም የአበባ ጉንጉን አስቀምጠዋል። ንግግርም ያደረጉ ነበሩ። ለምሳሌ የባህልና ስፖርት ሚኒስትር ቀጀላ መርዳሳ ካደረጉት ንግግር ላይ ብንጠቅስ አሉና፣ አርቲስት ማዲንጎ አፈወርቅ አልሞተም። ስራዎቹ ከመቃብር በላይ፣ ስሙም ከመቃብር በላይ የሚሻገርና ሲታወስ የሚኖር ነው ብለዋል። በኪነ ጥበብ ሙያ የተሰማሩ ሁሉ እንደነጥላሁን ነጥላሁን ገሰሰ እንደነ ለማየሁ እሸቴና ሀጫሉ ሁንዴሳ ከመሳሰሉት አርቲስቶች እንደዚሁም እንደ ማዲንጎ አፈወርቅ ካሉ አፍ ላይ ጥበብ ሰዎች ለህዝብና ለሀገር ዘመን ተሻጋሪ ስራ ሰርቶ ማለፍ ምን ያህል ክብርና ዋጋ እንዳለው ትምህርት ሊወስዱ ይገባል ብለዋል። የኢትዮጵያ የባህልና ስፖርት ሚኒስትር ቀጀላ መርዳሳ በስነስርዓቱ ላይ ባደረጉት ንግግር ወደ ቅድስት ስላሴ ካቴድራል ልውሰድህና እንግዲህ እንዳልኩት የማዲንጎ አፈወርቅ የቀብር ስነ ስርዓት በርካታ ትኩረት የሳበ ና የሀገሪቱ መገናኛ ብዙሀንም ከፍተኛ ትኩረት የሰጡት ነበረ አሉላ በቀጥታም ሲያስተላልፉት ነበረ። እንግዲህ በዛ በቅድስት ስላሴ ካቴድራል በነበረው ስነ ስርዓት ላይ ባልገኝም፣ የሀገር ውስጥ የመገናኛ ብዙሀን እንደዘገቡት በቀጥታም እንዳስተላለፉት ከሆነ በዚያ ስነ ስርዓት ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት ሁሉም በየተራ እየተጠራ እንደሚሄድ አስታውሰው፣ እስከዚያው ድረስ ግን ከእግዚአብሔር ጋር ተገናኝተን መልካም ስራ ሰርተን እንደዚሁ እንደ ልጃችን እንደ ወንድማችን ሰውን የሚያስደስት ሀገርን የሚያስመሰግን ስራ ሰርተን ብናልፍ ይመረጣል ብለዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ። በዚሁ ስነስርዓት ላይ እዚሁ ቅዱስ ሥላሴ ካቴድራል በተካሄደው የቀብር ስነስርዓት ላይ በእለቱ የተካሄዱት ስነስርዓቶቹ የመጨረሻው ማለት ነው። ያ ስነስርዓት እንግዲህ የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንም ተገኝተዋል። እንግዲህ በቀጥታ ስርጭትም እንደታየው ማለት ነው። ቀደም ሲል እንደገለጽኩት ከቤት የጀመረው የማዲንጎ አፈወርቅ የሽኝት ስነስርዓት በወዳጅነት አደባባይ ቀጥሎ፣ ከዚያም በመንበረ ጸባኦት ቅዱስ ሥላሴ ካቴድራል እየተጠናቀቀ ነው አሉና መልካም እስክንድር። ይህን እንግዲህ በጎልማሳነቱ እድሜ ያለ አንዳንድ ዘገባዎች ላይ እንዳየሁት በአርባዎቹ እድሜ ክልል ውስጥ ያለ ገና በአፍላነቱ ጀምሮ ከፍ ያለ ከበሬታ ያገኙ እውቅ ስራዎችን የተጫወተ ድንገት ሕይወቱ ማለፉን ተከትሎ የነበሩትን ስነ ስርአቶች ነው ያካፈልከን። እንዳልከው ብዙ ሊሰራ በሚችልበት እድሜ ያለፈ አርቲስት ነው ብለዋል በርካቶች በዚህ በሽኝቱ ስነስርአት ላይ እየተገኙትን። በርካቶችን የበለጠ እንዲያዝኑ ያደረጋቸው ደግሞ አሟሟቱ ጭምር እንደሆነ ሲገልጹ ይደመጣል። በዚያ ስነ ስርዓት ላይም ተንጸባርቋል። መኪናውን ራሱ እያሽከረከረ ለህክምና እንደሄደ ነው፣ በዚያው ሳይመለስ የቀረው መኪናውም እዛው ክሊኒኩ በራፍ ላይ ቆማ የሚያሳየውን ፎቶግራፍ በርካቶች በማህበራዊ መገናኛ ብዙሀን ተቀባብለውታል። እንዳየኸው፣ ይህ ሁኔታ በራሱ ህይወቱ ያለፈበት ሁኔታ ለበርካቶች ሀዘን መበርታት ምክንያት ሆኗል። በራሱ አሉላ መልካም እስክንድር፣ በድጋሚ አመሰግናለሁ። በመጨረሻ ያነሳኸው አሟሟቱን የሚመለከተው አልፎ አልፎ እንደሚባለው በህክምና ሂደት ውስጥ ሲታለፍ የሚገጥሙ ፈተናዎች በእርግጥ እዚህ ላይ የተከሰተ የተደረሰበት በምርመራ የተረጋገጠ ካለ እሱን መለስ ብለን እናያለን። ርዕሱ ግን የሚያነጋግር ነው እና ወደፊት በፕሮግራማችን እንጎበኘዋለን። በድጋሚ አመሰግናለሁ እስክንድር፣ መልካም ምሽት። እኔም በጣም አመሰግናለሁ። አዱላ ቆንጅት እንግዲህ ከሶስቱ የቀድሞ ባልደረቦቻችን ጋር ያደረግነውን ውይይት አልቋጨንም። በሌላ ጊዜ እንመለስበታለን። ከተቀሩት ቀደም ብሎ የኒውዚላንዱ አድማጫችን እንደጠየቁት፣ ሌሎችም ብዙዎቻችሁ በተለያየ ጊዜያት እንደጠየቃችሁት ከተቀሩት ባልደረቦቻችንም ጋር እንዲሁ ሰፋ ያለ ወጎች ይኖሩናል። በተጨማሪም የዚህ ፕሮግራም የረዥም ጊዜ አዘጋጅ የነበረው የቀድሞ ባልደረባችን አዲሱ አበበ ከራዲዮ መጽሔት መስራቾችም አንዱ ነውና በራዲዮ መጽሔት እኛ ብናወራው ምን ይመስልሻል? አዲሱ የዚህ ፕሮግራም የረጅም ጊዜ መስራች እና የረዥም ጊዜ አዘጋጅ እንደመሆኑ የተለየ ውይይት የሚጋበዝ ይመስለኛል። አዲሱ እራሱን የቻለ መድረክ ያስፈልገዋል። ይዘነው እንመለሳለን። ከአሁን ከሶስቱ ጋር እንዳደረግነው ደግሞ በጣም ደስ የሚልና የብዙ ትዝታና ሳቅ ጊዜ እንደሚሆን ምንም አልጠራጠርም። በጣም ጓጓለሁ ከአዲሱ ጋር ለምናሳልፈው ጊዜ። ትክክል ቆንጅት። የራዲዮ መጽሔት አድማጮች በተለያየ ጊዜ ይጠይቃሉ። የቀደሙት የኒውዚላንዱ አድማጫችን አበበ ታፈረ ከዚህ ቀደምም በሌላ ምክንያት እንዲሁ ጠይቀውናል፣ በተለይ አዲሱ አበበን በተመለከተ በእንጅት ውዳ የራዲዮ መጽሔት አድማጮቻችንን ለምሽቱ ያሰናዳነውን ማብቃታችንን ገልጠን ወደ ስንብቱ እናምራ። እንሰናበት እንግዲህ የኢሜል አድራሻችንን እናስታውሳችሁ። ኦርን አት ቪኦኤ ኒውስ ዳትካም ነው። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉ።

የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ በሶስት ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየንን በዚሁ ተሰናበትን። ሰላም፣ ደህና ደሩ። i <laughs>